ዶክተር ብሩክ ይሄ ህግ ተርጓሚው ጠቅላይ ፍርድ ቤቱን የሚቆጣጠረው ክፍል ትልቅ ውሳኔ የሚሰጠውን ያህል በፕሬዚዳንት የሚሰየም ነው። ሁለቱ ምክር ቤቶች ውስጥ የሚመረጡት ወይም የሚያገለግሉት የምክር ቤት አባላት ሁለቱን ምክር ቤት የሚቆጣጠሩት በምርጫ ነው የሚመጡት። ፕሬዚዳንቱ በምርጫ ተፎካክረውን እንደሌላ ሀገር በፓርላማ የሚሰየሙ ስላልሆኑ ሁለቱን መቆጣጠር ሲችሉ፣ ከቀናቸው ሶስተኛውን የመሰየም እድል ስላላቸው ፕሬዚዳንቱ ክፍተት ሲኖር እንዳሁኑ ፕሬዚዳንት ትራምፕ እንዳደረጉት እጩ አቅርበዋል መሰየም ሲችሉ በእርግጥም ሶስቱንም ተቆጣጠሩ የሚባለው ሁኔታ ይፈጠራልና የህግ ተርጓሚው ክፍል ተጽዕኖ ምንም እንኳን ነጻ እንዲሆን ቢጠበቅም በፖለቲካ ዘመን መሆናቸው ይለያልና የፕሬዚዳንቱ ምርጫ ላይም ትልቅ ተጽዕኖ ያሳድራልና ያን ለመምረጥ የሚደረገው ፉክክር ትክክል፣ ይሄ በጣም ቁስ ጥያቄ ነው። ምንድነው ምንድን ነው እንግዲህ የሆነው፣ የአሜሪካ ከፍተኛ ፍርድ ቤት ዘጠኝ አባላት አሉት። ማጆሪቲ እንዲኖር ነው በማለት ነው። ጃንዋሪ ላይ ሁለት ሺ አስራ ስድስት ጃስትስ አሶሽየት ጃስትስ ማለት ተባባሪ ጃስትስ አንቶኒን ስካሊያ እንደምታስታውሰው ከዚህ ዓለም በሞት አለፉ። ያ እንግዲህ ክፍተት ፈጠረ። ያ ቦታ መሞላት አለበት። እንግዲህ አንቶኒን ስካሊያ ኖሚኔትድ ሆነው በማቅራቢነት የተሾሙት በፕሬዚደንት ሮናልድ ሬገን ኮንሰርቫቲቭ እና በጣም አክራሪ ወደ ቀኝ የሆኑ ሰው ናቸው። እሳቸው ሲሞቱ ስምንት አባላት ይቀራሉ። ኖሚኔት የማድረግ ኃላፊነቱ የማን ነው? በወቅቱ ያለው ፕሬዚደንት ነው። በወቅቱ የነበረው ፕሬዚደንት ማን ነው? ፕሬዚደንት ባራክ ኦባማ ናቸው። ፕሬዚደንት ባራክ ኦባማ እንደምናስታውሰው በጣም ጊዜ ተይተው ወስደው በሁለቱም አቅጣጫ ተቀባይነት ያላቸው በጣም ሊበራል ናቸው የሚባሉ ሳይሆኑ ለየት ያሉ ሰው አቅርበው ነበር። እንደምናስታውሰው ግን ይህንን እንደ ጉዳይ ብለው ሪፐብሊካኖቹ ሊያዩትም አልቻሉ። ለምን ህግ አውጪውን የሚቆጣጠሩት እነሱ ስለነበሩ ነው። እና ይኸው አስር ወር ሆነ። እነሱ ምንድነበር እቅዳቸው ምርጫውን ኖቬምበር ሁለት ሺህ ሰላሳ ስድስት ላይ ጠብቀን አስራ አንድ አስር ወር ጠብቀን ምርጫ ውጤት አይተን እኛ ካሸነፍን የእኛ መብት ነው በሚል ነው። እነሆ ፕሬዚደንት ትራምፕ ተመረጡ ሪፐብሊካን ወክለው። በዛ መሰረት እንግዲህ አሁን ኒል ጋርላሃን የሚባሉት ሰው ሰይመው ወደ ሞሸሙ ሂደት ፕሮሰስ ተጀምሯል ማለት ነው፣ ዶክተር ብሩክ ወደ ኋላ ምንመለስ እንግዲህ ይሄ ዛሬ ያለውን ምናልባትም የሚቀጥሉትን ወራት ከፍተኛ ፍትጊያ በምክር ቤት የሁለት ፓርቲ አባላት መካከል የሚጠብቅ ይመስላል። የሪፐብሊካኑ ፓርቲ አባላት ከፍተኛ ድጋፍ አሰምተዋል። በዲሞክራቱ ተቃውሞ ያሰሙና እንገፋበታለን ያለ አሉና እስኪ በታሪክ ባለፈው ፕሮግራማችን እንዳስታወቁት የፈረንሳዩ የፍልስፍናና የሕግ ሰው ያፈነጠቁትን ሀሳብ ወደ ኋላ ሲሄድ በአርስቶትል ዘመን የተነሳ ጭብጥ ጋር ይዛመዳል። ይሁንና በዩናይት ስቴትስ ታላላቅ አባቶች ወይም የቀድሞ አባቶች የሚባሉት የአሜሪካ ፕሬዚዳንቶች አንደኛው ጎልቶ ይታወቃሉ በዚህ ህገ መንግስታዊ ድንጋጌ የታቀፈውን ይህን ሀሳብ በማራመድ ጄምስ ማዲሰን ማዲሰን እነኚህ ሀሳቦች ያን ያህል ጊዜ የጠገቡ እንደመሆናቸው አርቆ አስተዋዮች አርቆ ተመልካቾች ያፈለቋቸው ቢሆኑ እንዴት ነው በዚህ ዘመንና ጊዜ ሊሰሩ የቻሉት? ዲሞክራሲ በሂደት ውስጥ የሚታለፍ የሚለወጥ ከሰዎች አኗኗርና ባህል ጋር የሚቀያየር እንደመሆኑ እንዴት ነው ዛሬም ሊሰሩ የቻሉት? ይሄ ነው እንግዲህ አሜሪካ በጣም የሚደንቀው በነገራችን ላይ ከዓለም በጣም እጥር ምጥን ያለች አጭር ጥቂት ብቻ አንቀጾች ያዘች ህገ መንግስት ነው አሜሪካ። የጀርመንን ብንወስድ መጽሐፍ ያህላል፣ ስንት መቶ ገጽ ነው። ፈረንሳይም እንደዛው ነው። የእንግሊዝም አንሪትን ከስተመሪ ሎ ቢሆንም ያን ህል ትልቅ ነው፣ ግን ሊቪንግ ኮንስቲትሽን ይሉታል የሚተነፍስ ሳምባ ያለው ህያው የሆነ ያው ትክክል ያው የሆነ ህገ መንግስት ነው። የሀገር የሚመካበትም በዛ ነው። እና ይገርመሃል ይህን አቅደው የህጉን መሰረት ዋገሩን መሰረቱን ሲጥሉ ይኸው እስካሁን ድረስ ከሞላ ጎደል በዛ ማዕቀፍ ስር ነው አታሉላ ይሄ ህብረተሰብ የሚንቀሳቀሰው። ይህን ካልኩ በኋላ አንድ ታሪካዊ ላጋራ እፈልጋለሁ። እንግዲህ እነ ማዲሰን እነ ቶማስ ጄፈርሰን እነ ቤን ፍራንክሊን ሁሉም ሲንቀሳቀሱ ጆርጅ ዋሽንግተን መሪያቸው ናቸው ሌሎችም ምንድን ነው መርሳት የለብን። ያቺኛው አሜሪካ ማለት በአስራ ሰባት ሰማንያ ዘጠኝ ህገ መንግስት ይዛ የተወለደችዋ ነጻነቷ ግን አስራ ሰባት ሰባ ስድስት የሆነችው ሀገር የህገ መንግስቱ ሲቀረጽ ለማን ነው እንኳን የሚለውን አነሳ። ያ ህገ መንግስት ሲቀረጽ ሴቶችን ያቀፍ አልነበረም አታሉ አንደኛ፣ ሴቶችን መብት የሚያከብር አልነበርም ለወንድ ብቻ ነው። ለወንድ ብቻ ሆኖ ደግሞ እንደገና ድምጽ ለመስጠትና ድምፅን ለመሸከምና ኃላፊነት ሙሉ ዜጋ ነጭ መሆን አለ። ሁለተኛ ሶስተኛ የተወሰነ ንብረት ማፈራ ሳይቶ መሆን አለ። ድምፅ የሚሰጠው ሶስተኛ እድሜው ከፍ ያለ ነው። እንደ አሁን አስራ ስምንት አይደለም። ድምጽ የሚሰጠበት እድሜ እኩሌታ ሰላሳ በላይ ይሄዳል። እንደገና ደግሞ በባርነት ስር የወደቁትን ወገኖች ያን አይመለከትም እና ሊሚትድ ነው የነበረ ነው ግን እዛ ላይ ተመስርተው እያሰፉት በአሜንድመንት እያሰፉት እያሰፉት እያሰፉት ነው፣ በየጊዜው በሚወጡ የህግ ማሻሻያዎች ትክክል፣ ትክክል። ስሌቨሪን የሚያፈረሱት ሴቶችን መብት የመጣው በአሜንድመንት ነው። ብዙ ብዙ ነገሮች አሉ። የራሱን የቻለ ሱ እና ህያውነቱ ሳምባ ያለው የተነፈስ መሆኑ አሁንም ችግሮች ሲመጡ ተደጋግሞ መጥተው በደንብ የተከራክረውበት መታመን ላይ ከደረሰ አሜንድድ እና መስተካከል ማይደረግበት ምክንያት የለም። እንግዲህ ይህንን ካልኩኝ አሁን ወደ ለምሳሌ ምንድን እነሱ ጥረታቸው የአሜሪካ አባቶች እነ ማዲሰን ስልጣን በአንድ ሰው እጅና ወይም ግሩፕ ወይ ቡድን ለውጭ መውደቅ የለበትም። ስለዚህ ምን እናደርግ? እንቆጣጠረው፣ ስክር እንቆጣጠረው። እንዴት ነው የምናደረገው? ከተለያየ አቅጣጫ ሶስቱም ብራንቾች አንዱ ሁለቱን ሁለቱ አንዱ አንዱ ሁለቱ ሁለቱ አንዱ ስልጣን አላቸው። ጥርስ አላቸው በተሰጣቸው ስልጣን እንዲሰሩ ዝም ብሎ ጥርስ አልባ አይደሉም። ነገር ግን ጥርስ አላቸውና ከተፈቀደላቸው በላይ እንዳይሄዱና እንዳይጎዱ ለማድረግ ደግሞ ሁለቱ ደግሞ እሱ የሚቆጣጠርበት መካኒዝም አላቸው አሁን ለምሳሌ ወደ ከፍተኛ ፍርድ ቤት ምርጫ እንምጣ አንቶኒን ስካሊያ ሞቱ መተኪያው ላይ እንግዲህ መሰየምና ኖሚኔት የማድረግ መብት ያለው ኮንግሬስ ስለሆነ ሪፐብሊካኖቹ ደግሞ በወቅቱ ኦባማ ሁለተኛው ተርም ላይ ጠርቀም ያለ ወንበር ስለያዙ ምንድን ነው ያደረጉት የፖለቲካ ጨዋታ ነው የተጫወጡ ግን ህጉ ይፈቅድላቸዋል። ትንሽ እንደው ጉሽሚያ ቢኖረውም ህጉ ይፈቅድላቸዋል። ምክንያቱም ዴሞክራቶችም እኮ በተራቸው በዛ ሁኔታው ሲወድቁ ገፋ የማያደርጉበት ምክንያት የለም እና ገፍተ ገፍቶ እዚህ ደርሰዋል። አሁን እንግዲህ እኚህ ሰው እየተሰየማሉ። ሲሰየሙ ምንድን ነው ወደ ሴኔት ነው የሚመጣው። ሴኔት ላይ ይፈተሻሉ። በዝርዝር የህይወት ታሪካቸው እስከነ ግብር አከፋፈላቸው፣ የግል ጠባያቸው በሙሉ ይታያል። ይህን ሲደረግ እንግዲህ በአሜሪካ በህገ መንግስት የሚወሰነው ውሳኔ የሚደረገው ምንድን ነው የሚባለው ይሄ ሲምፕል ማጆሪቲ ማለት ሀምሳ በመቶ ሲደመር አንድ ሳይሆን በሱፐር ማጆሪቲ ነው መሆን ያለበት። ሱፐር ማጆሪቲ ማለት ስልሳ ከመቶ ሴናተሮች ስልሳ ድምፅ ድጋፍ ማግኘት አለበት ማለት ነው። እንግዲህ ስልሳ ቁጥሩ ይለዋወጣል። ምንድን ነው ሶስት አምስተኛ ማለት ሶስት አምስተኛ የአንድ መቶ ስልሳ ነው የሚሆነው። በዛ ነው የሚሰላው። አሁን እንግዲህ ሪፐብሊካኖች ስልሳ ድምፅ የላቸውም። የሪፐብሊካን ፓርቲ ሀምሳ ሁለት ሴናተር ብቻ ያላቸው ዲሞክራቶቹ አርባ ስድስት ነው ያላቸው፣ ሁለት ኢንዲፐንደንቶች ናቸው። ስምንት ሰው ይጎልባቸዋል። ስምንት ሰው የሚጎል ከሆነ ስምንቱ ከዲሞክራት ማግኘት አለባቸው ወይ ሁለቱ ኢንዲፐንደንት መሆን አለባቸው። ያን ስለማያገኙ አሁን ሦስት ክስታውን ዳር ዳር ነው እንደሚባለው ምንድን ነው አሁን ዶናልድ ትራምፕ የደጋገፉት በሰጡት መግለጫ እና ደግሞ የሴኔት ሪፐብሊካን መሪዎች ሚሉት ምንድን ነው አይ እኛ በዚህ ሁኔታ የዴሞክራቶችን ድጋፍ ማናገኝ ከሆነ ኒክሊያር ኦፕሽን እንግዲህ፣ ኒክሊያር ኦፕሽን ምንድን ነው ስንል የአንድን የሴኔት ፕሮሲጀር ሀምሳ አንድ ድምፅ ለዛ ለእጩ ከፍተኛ ፍርድ ቤት ተመራጩ ለእኚ ለቀረቡት ከፍተኛ ፍርድ ቤት ሚል ለእሳቸው ሀምሳ አንድ ቦት ከተገኘ በቃ ይጸድቃሉ ማለት ነው እና በኒክሊያር ኦፕሽን እንጠቀማለን በሚል ዝግጅት እየተደረገ ነው። በአጭሩ ለማስረዳት እንደሞከርኩትም እንግዲህ ከዛሬ ጀምሮ የምንጠብቀውም ይህን አይነት አካሄድ ይመስላል። አይነተኛ የሚሰኙ ለውጦች የሚታዩበት የፕሬዚዳንት ዶናልድ ትራምፕ አስተዳደር በአገር ውስጥ ብቻ ሳይገደብ በዓለም አቀፍ ደረጃ እጅግ የጎሉ የሚባሉ አይነተኛ ሁኔታዎችን የሚከሰት በመሆኑ ዶክተር ብሩክ በመንግስት አስተዳደር የስልጣን ክፍፍል፣ ቁጥጥርና ሚዛን በተሰኘው ርዕስ ስር የዩናይት ስቴትስን ሕገ መንግስት የተመለከተውን አንኳር ጭብጥ አስመልክቶ ለሰጡን ተከታታይ ሰፊ ሙያዊ ማብራሪያ አመሰግናለሁ። ቀደም ብዬ በጠቋቀስኳቸውና ሌሎች ርዕሶች መልሰን ፈጥነን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ጊዜ ርስጥ ልኝ። እኔም አመሰግናለሁ አቶ አሎላ ለተሰጠኝ ድል።